በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሆሳና ለወልደ ዳዊት አሜን። ሆሳና እየተባለ በክብ ወደ መቅደስ ለገባው ከሚጠቡትና ከሕፃናት አንደበት ምስጋናን የተቀበለው የብሩኩ የእግዚአብሔር ልጅ ብሩክ ለሆነው ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሆኑ። በዚህ አጋጣሚ መዘምራኑን ላመሰግን እወዳለሁ። ቅድም መዝሙር ሲዘምሩ ውስጦኝ የሰማቸው ነበር። በጣም ልብን የሚነኩ ጥሩ መዝሙሮች፣ ወቅታዊ የሆኑ ለትምህርቴም መግቢያ የሆኑ መዝሙሮችን ይዘምሩ ነበር። ምናየ የቶሮንቶ መዘምራን ከነዚህ በተማሩ እና እንዲህ በዘመሩ ብያለሁ። እንግዲህ መልእክቱን ወይ በቅዱስ አባታችን በኩል ወይ ደግሞ በሊቃነ ጳጳሳቱ በኩል እናስተላልፋለን። ዛሬ ሁላችሁም እንደምታውቁት መድኃኒታችን ኢየሱስ ክርስቶስ መሲህነቱን የመጠሪያ ስሙ ኢየሱስ ነው፣ ይህም መድኃኒት ማለት ነው። ክርስቶስ መሆኑን በክብር የገለጸበት ሰላማዊ ንጉስ የሰላም ንጉስ ነውና ያ ትሁቱ ጌታ በተናቀችው በተዋረደችው በአህያ ውርንጭላ ተጭኖ ወደ ኢየሩሳሌም በታላቅ ክብር በታላቅ ዝማሬ አይሁድ ከሚያከብሩት የፋሲካ በዓል አምስት ቀናት ቀደም ብሎ የገባበትን ታላቅ በዓል ኦርቶዶክሳዊት ቤተ ክርስቲያናችን ከሌሎች የእህት አብያተ ክርስቲያናት ጋር በመሆን ታከብራለች። የዮሐንስ ወንጌል ምዕራፍ 12 ላይ ስናነብ መድኃኒታችን ኢየሱስ ክርስቶስ አምላካዊ ክብሩን ገልጦ አልዓዛርን ከሙታን ካስነሳው በኋላ ሕዝቡ በተአምራቱ ተደንቀው ስለ እርሱ ማንነት መጠየቅ በጀመሩ ሰዓት እንዲሁም ዮሐንስ እንደጻፈልን በወቅቱ የነበረው ሊቀ ካህኑ ቀያፋ ሊቀ ካህን እንደመሆኑ ስለ ክርስቶስ ትንቢት መናገር ስለነበረበት ሳስበው አንድ የትንቢት ቃል ህዝቡ እኮ ተከተለው፣ ህዝቡ እኮ ወደ እርሱ ሄደ። ሎቱ ስብሐት ለመድኃኒታችን ምስጋና ይሆንና ህዝቡ ጌታን በመከተሉ የጠፋ መስሎት ሕዝቡ ከሚጠፋ በሕዝቡ ቦታ አንድ ሰው ይሞት ዘንድ እንዲገባ አታዩምን ብሎ የትንቢት ቃል ከተናገረ በኋላ አይሁድም በአልዓዛር ከሙታን መነሳት ምክንያት በመድኃኒታችን ድንቅ ተአምራት ምክንያት የሕዝቡን መከተል አይተው ደንግጠው መድኃኒታችንን ለመስቀል በወሰኑበት ጊዜ አልአዛርን ካስነሳው በኋላ ቢታንያ በምትባለው ከተማ ወደምትገኘው ወደ አልአዛር ቤት ሂዶ በተአምራቱ ከተደነቀችው የመድኃኒታችን የኢየሱስ ክርስቶስን ቃል በመስማቷ ማርያምሰ ሀሬት መክፈል ተሰናየ ማርያምስ መልካሙን ወሰደባትም ብሎ ጌታ ያመሰገናት የአላዛርና የማርታ እህት ማርያም ሽቱ ከቀባቸው በኋላ ይሄ የሆነው አይሁድ ፋሲካቸውን ከሚያከብሩበት ከስድስተኛው ቀን በፊት እንደሆነ ዮሐንስ በአስራ ሁለተኛው የወንጌሉ ምዕራፍ መጀመሪያ ላይ ይነግረናል። እንደምታውቁት የመጽሐፍ ቅዱስ ተማሪዎች ናችሁ ብዙዎቻችሁ፣ በተለይ የሰንበት ትምህርት ቤት ተማሪዎች። አይሁድ ፋሲካቸውን የሚያከብሩት ለሰባት ቀናት ያህል እግዚአብሔር ከግብፅ ባርነት ነፃ እንዳወጣቸው እያሰቡ በአይሁድ አቆጣጠር የመጀመሪያው ወር ተብሎ የሚታወቀው በኒሳን ወር ከአስራ አራተኛው ቀን ጀምሮ እስከ ሀያ አንደኛው ቀን ድረስ ያልቦካ እንጀራ እየበሉ ሳይቦካ የሚጋገር እንጀራ ምንድን ነው የሚባለው? ቂጣ አትሉም እንዴ? ቂጣን እየበሉ ለምን? አባቶቻቸው ከግብፅ ሲወጡ እየተጣደፉ ያቦኩትን እንኳን ሳይጋግሩ ስለወጡ ለዚህ መታሰቢያነት ቂጣ እየበሉ በፋሲካ ሰባት በዓላት በ ካከበሩ በኋላ መጨረሻ ላይ የፋሲካውን ጠቦት ሰውተው በዓሉን በደመቀ መልኩ ያከብራሉ። ይህ በተለምዶ በሚደረግበት የፋሲካ በዓል መጀመሪያ ላይ መድኃኒታችን ኢየሱስ ክርስቶስ የቁርባንን ስርዓት እንደሰራ እናውቃለን። አሁን ምሴት ሐሙስ እየመጣ ነው። ያንን ሐሙስ ላይ እንማራለን። ከዛ በፊት ግን መድኃኒታችን ኢየሱስ ክርስቶስ ከፋሲካ በዓል ስድስት ቀን አስቀድሞ በቢታንያ ከቆየ በኋላ ከቢታንያ ቀረብ ብላ ደብረ ዘይት የሚባለው ስለ ምጻቱ ምልክት የሚሆኑትን ነገሮች ለደቀ መዛሙርቱ የነገረበት ተራራ አካባቢ የምትገኝ ቤተፋጌ ወይንም በትርጉሙ የበለስ ቤት ተብላ ከምትታወቀው ቦታ ሲደርስ ደቀ መዛሙርቱን ላካቸው። ወደ አንድ ቦታ ሂዱ፣ አህያ ከነ ውርንጫው ታስሮ ታገኛላችሁ። ስለዚህ ፍቱትና አምጡልኝ፣ አህያውንም ግልገሉንም ውርንጫውንም። ማንም ለምን ትፈቱታላችሁ ቢላችሁ መልሳችሁ ምን ይሆን? እስቲ በደንብ በሉት ወንጌሉ ሲነበብ ሰምታችኋል ጠዋት የመጣችሁ በተለይ በምስራቅ በምዕራብ በሰሜን በደቡብ እንደ ቤተ ክርስቲያናችን ሥርዓት ካህናቱ ዑደት እያደረጉ ከአራቱም ወንጌል ሲያነቡ ሰምታችኋል አህያውን ከነ ውርንጭላው ስትፈቱ አንዳች ሰው ቢናገራችሁ ምን በሉ ለጌታ ያስፈልጉታል ለጌታ ያስፈልጉታል። ትንቢቱ ይፈጸም ዘንድ ያስፈልጉታል። ለምን ጌታ በአህያ ተጭኖ መምጣት አስፈለገው? ለምን በፈረስ ላይ ተጭኖ አልመጣም? ፈረስ የሚፈለገው ለአንድ ነገር ነው። ማንም ይነግረኝ። ለጦርነት። እግዜር ይስጠልኝ። ስለዚህ አህያ ትሑት ናት። ዳዊት ያው አምላካቸውን ትተው ስለሚታመኑ ሰዎች ይድህን። ንጉስ በብዛት ሰራዊቱ ንጉስ በሰራዊቱ ብዛት አይድንም፣ ወፈረስን ሐሰት እያድህን ፈረስም ውሸት ነው አይድንም የሚል ነበር። ስለዚህ ሰው አንድ ሰው በፈረስ ተጭኖ ከመጣ የጸብ እንጂ የሰላም ምልክት አይደለም፣ የጦርነት ምልክት ነው። በአህያ ላይ ተጭኖ መቼም ለጦርነት የሚዘጋጅ ንጉሥ የለም። አህያ ግን የሰላም ምልክት ነው። አህያ ትሁት እንስሳ ናት። ለምን እንደምንጠቀምባት ታውቃላችሁ? ያውም ሰዎች ሰውን ሲሳደቡ በዚህ እንስሳ ስም ይሳደባሉ አይደል? አህያ ጌታን እንደተሸከመች ስላላወቁንም፣ ምድራዊቷ ኪሩቤል እንደሆነች ስላልገባቸው በሰማያት በኪሩቤል ዙፋን ላይ የሚጫነው ጌታ ያግሩም አምላክ ትሁት ሆኖ በአህያ ላይ ተጭኖ መጣ። ስለ ትህትናው ለዚህ ለሰላማዊ ንጉሥ ክብርና ምስጋና ይሁን። ስለዚህ የሰላም ንጉሥ ስለሆነ የሰላም ምልክት በሆነው ባህያ ላይ ተጭኖ በትህትና መጡ። አሁን ክርስቲያኖች፣ የሰላም ንጉሥ የሰላም አለቃ ተብሎ በነቢዩ በሚክያስ ተነግሮለታል። አወጣጡ ከቀድሞ ጀምሮ የሆነ ቤተልሔም ተፈስዮ ቤተልሔም ስትባል የተነገረ ትንቢት እሱ የሰላም ንጉስ ነው። መጽሐፈ ቅዳሴያችን ደግሞ የቅዳሴው ስርዓት ምእመናን ሊጸልዩት የሚገባ መጨረሻው ላይ የክርስቶስን የሰላም ንጉስነት እየመሰከሩ ኦ ንጉሰ ሰላም፣ ሰላማዊ ኢየሱስ ክርስቶስ ሰላመ ከአብን ነው አጽንለነ ሰላመ ከይበሉ ይላል። ምን ማለት ነው? የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህንም አጽናልን። ክርስቲያኖች በህይወታችን ሰላምን አጥተናል። እረፍት ያጣ ትዳር ነው ያለን። ትዳራችን ተረብሿል፣ እረፍት አይሰማንም። መፍትሄው ወደ ሰላሙ ንጉሥ መምጣት ነው። ምናልባት ትዳራችን ከታወከ ስንመሰርተው ያለ ጌታ መስረተ ነው ሊሆን ይችላል። የቤታችን ራስና ጉልላት ክርስቶስ ካልሆነ በቤታችን ሰላም አይሰትም። ቤተ ክርስቲያን ልጆቿን ስታጋባ የተክሊሉን ስራ አድርሳ በቅዱስ ቁርባን አንድነታቸውን አትማ ነው። በትውፊት ዶኪማስ በተባለው ቤት ጌታ በሰርግ እንደተገኘ የመጀመሪያ ቀናቸውን የሰርግ ቀናቸውን ጌታን ወደ ሰርጋቸው ጋብዘው ትዳራቸውን የሚጀምሩ ሰዎች ምንም ጥያቄ የለው ትዳራቸው ሰላማዊ። ሰላም በቤታችሁ ከሌለ ጉልላቱ ማን ነው ብላችሁ ጠይቁ። የዚህ ቤት ጌታ ማን ነው በሉ። አምላካችንን ካጣ ነው ሰላም የለም። ነቢዩ ኢሳያስ ተናግሯል። አልሆሙ ሰላም ለረሲያን ለዝንጎች። ዳዊት መዝሙሩን ሲጀምር ረሲያን ያላቸው ያውም በእነዚህ መንገድ ያልሄደ ብፁ ነው ተብሏል። ለዝንጎች ሰላም የላቸው እግዚአብሔርን ለዘነጉ ማለት ነው። ዮሐንስ አፈወርቅ የተባለው ታላቁ የቁስጥንጥንያ ሊቀ ጳጳስ ደግሞ ጋብቻ የፍቅር ትምህርት ቤት ነው ይላል። ሰማችሁን? ምን ነው ዝም አላችሁ? ጋብቻችሁ የፍቅር ትምህርት ቤት ነው። ፍቅርን ተምራችሁበታል። በሕይወታችሁ ሰላም አላችሁ። ያገቡት ብቻ አይደሉም። ያላገባው ወጣት በኑሮው ሰላማዊ ነው። አርፎ ይኖራል እግዚአብሔር ለእኔ የሚያዘጋጅልኝ የትዳር አጋር አለ ብሎ በአምላኩ ታምኖ ይቀመጣል ወይንስ መጠናናት አለብኝ እያለ ከብዙ ጋር ብዙ አይነት ሙከራዎችን ያደርግ በአምላኩ ያረፈ ሰው ከአምላኩ የሚቀበለውን ነገር ያውቃል እግዚአብሔር ደግሞ በቃሉ የሚለው እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ እግዚአብሔርን ጠብቆ ማንም ያፈረ የለም። ሰዎች በሕይወታቸው ሰላምን ለምንድን ነው የሚያጡት ብንል መልሱ የተለያየ አይደለም፣ አንድና አንድ ነው። የሰላሙን ንጉስ ክርስቶስን ስላላወቁን። ሰላም የሚገኘው ይህንን የሰላም ንጉስ ወደ ሕይወታችን ስናስገባል ቅድም ዘንበረናል ይህ ዋ ንጉሠ ስብሐት የምስጋና ንጉስ ይግባ እያለን ወደ መቅደሱ ብቻ ሳይሆን ወደ ቤታችንና ወደ ህይወታችን ሊገባ ይገባል። ሰላማውያን እንድን ነው። ያ ሰላማዊ ንጉስ በትህትና በአህያ ተጭኖ መጣ። እነዚህ እንስሶች አህያውና ውርንጫው በጣም በሚገርም መልኩ ማርቆስ የተባለው ወንጌላዊ እንደጻፈልን ማንም ያልተቀመጠባቸው፣ ለምንም ስራ ያልዋሉ መሆን አለባቸው። ለምን ይመስላችኋል? ጌታ ምንም አይነት ስራ ያልሰሩ፣ ማንም ያልተቀመጠባቸውን አህያዎች የፈለገው አህያው ከውርጫው ጋር ማለት ነው። በብሉይ ኪዳን ስርዓት ኦሪት ዘኍልቍ ምዕራፍ 19 ላይ ስናነብ እግዚአብሔር ያዘዘው አንድ ትዕዛዝ ነበር። መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡል ዘንድ ለእስራኤላውያን ንገራቸው ብሎ ለሙሴ ነግሮታል። ስለዚህ ምንም አይነት አገልግሎት ላይ ያልዋሉ እንስሳት ለሃይማኖታዊ አገልግሎት ይውሉ ነበር። አሁን መሲህነቱን ክብሩን ለመግለጥ እንደዚህ አይነቱን እንስሳ መረጠ። የመድኃኒታችን የኢየሱስ ክርስቶስን መሲህነቱን ለማወቅ ብዙዎች ብዙ ጥረት አድርገው ነበር። ትላንት ማታ እንደተማር ነው ለዛች ሳምራዊት፣ አሁን አንተ የምትለኝን ስለ ሕይወት ውሃ ሲነግራት፣ እኔ የምሰጠው ውሃ ለዘላለም አያስጠማም ሲላት፣ ስግደት በየት ነው በኢየሩሳሌም ወይስ በገሪዛን ተራራ ብላ ስጠይቀው ለአብ በዚህ ወይንም በዛ የማይሰግዱበት ጊዜ ይመጣል። አብ የሚፈልገው የእውነትና የመንፈስ አምልኮ ነው ሲላል ክርስቶስ የሚባለው መሲህ እንዲመጣ አውቃለሁ። እሱ ይመጣ እሱ አሁን የምትለኝን ይነግረናል ስትለው ጌታ ምንድን ነበር ያለው? የምነግርሽ እርሱ እኔ ነኝ። መሲህነቱን ያኔ ገልጿል። ብዙ ቦታ ግን አልገለጠም። ያውም አንዳንዴ ተአምራት ያደርግና ለብዙዎች አትንገሩ ይላቸው ነበር ደቀ መዛሙርቱ ዮሐንስ መጥምቅ ፀያ ፍኖት የተባለው መንገድ ጠራጊ ከጌታ በፊት ሲመጣ መስዩ አንተ ነህን እያሉ ይጠይቁት ነበር። እንደገና ዮሐንስ ወንጌል ምዕራፍ ሰባት ላይ እንደምናነባው የጌታ ደቀ መዛሙርት እንዲህ እያልን ለአምላካችን ክብርን እንስጥ እያለ ታላቁ ኢትዮጵያዊ ሊቅ በድርሰቱ ይናገር ነበር። የጥንት አባቶቻችን እንዴት ሊቃውንት እንደሆኑ አስተውሉ። ህዝቡ በክብር በመድኃኒታችን ለኢየሱስ ክርስቶስ ዘመረን። የዘንባባ ዝንጣፊን ይዘው ተቀበሉት። አይሁድ ሌላ የዘንባባ ዝንጣፊን የሚይዙበት ታሪክ አላቸው። የዳስ በዓልን ሲያከብሩ መጨረሻ ላይ የዘንባባ ዝንጣፊን ይዘው እንደሆነ የመጽሐፍ ቅዱስ ሊቃውንት ይናገራል። ሌላ አንድ ተጨማሪ ታሪክ ዮዲት ሆሎፎርኒስ የተባለው የአሕዛብ ንጉሥን ከገደለች በኋላ ድል ማድረጓን ለማመልከት የዘንባባ ዝንጣፊ ይዛ ታይታለች። ከእሷ ጋር የነበሩ አይሁድም አብረው ዘምረዋል። ስለዚህ የዘንባባ ዝንጣፊ መያዝ የድል ምልክት ነው። አሁን ሰይጣን አፍሯል። ለአምላካችን ሲዘመር መሲሁ የተቀባው ንጉሥ ለታሰሩት መፈታትን እንዲሁም ደግሞ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አምላኬ ልኮኛል፣ ያለው ጌታ በክብር ንግሥናው ስለተገለጸ አሁን ድል አድራጊዎች ሆነናል። ምንም እንኳን በዕለተ ዓርብ የደከመ መስሎ ቢሰቀልም ሰይጣን ድል ተደርጓል። አባቶቻችን ትምህርተ ሕይወት የሚባል ድርሰት አላቸው። ጌታ ሲሰቀል ሩቅ ብእሲ ተራ ፍጡር መስሎት ሰይጣን ወደ እሱ ቀረበ እንደለመደው ነፍሱን ይነጥቅ ዘንድ በእሳት ዛንዣር ወጥሮ ሲያስጨንቀው፣ ግን መኑ ውህቱ ዝንቱ ዘምድረ ለብሰ ምድራዊውን የለበሰ ግን ሰማያዊ የሆነ ይህ ማን ነው እያለ ሰይጣን ብዙ ነገር እንደተናገረ በዚህ መጽሐፍ ይነግሮናል። በእለታም የደከመ መስሎ ቢሰቀልም የእኛ ጌታ ድል አድራጊ ነበር። ሰይጣንን አስሮልናል። በሰይጣን ላይ ድል አግኝተናል። በትንሣኤው ደግሞ ያ ፍጻሜ ሆኗል። ስለዚህ ህዝቡ ምን እያለ ይዘምር ነበር? ማቴዎስ የተባለው ወንጌላዊ እንደጻፈው ሆሳና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም በተለያየ ቃላት ያመሰግኑት ነበር። እንደ ማርቆስ አጻጻፍ ደግሞ ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከችናት ሆሳና ባህሪያም። ሉቃስ ምን አለ? በጌታ ስም የሚመጣ ንጉስ የተባረከ ነው፣ በሰማይ ሰላም ባህሪያምም፣ አሁንም ሰማይ ከፍታ ማለት ነው፣ ክብር ይሁን። እንደ ዮሐንስ አሳጻፍ ሆሳና በጌታ ስም የሚመጣ የእስራኤል ንጉስ የተባረከ ነው። ሆሳዕና ወይንም በዕብራይስጡ ሆሻና አሁን አድን ማለት ነው። እግዚአብሔር ሆይ አሁን አድን፣ ኦ እግዚኦ አድንሶ፣ ኦ እግዚኦ ሰርንሶ የሚል ቃል መዝሙር 147 ላይ አለ። ልመናም ነው ምስጋናም ነው። የዳዊት ልጅ ክርስቶስ እርሱ ሆሳዕና ይባል ዘንድ ይገባዋል። ክርስቶስ የዳዊት ልጅ ነው እንዴ? ምን ነው? ዝም አላችሁ። ክርስቶስ የዳዊት ልጅ ነው እንዴ? መልስ ስጡኝ እንጂ ሰዓቱ አልቋል። መሪ ጌታ ልጠይቅ። ክርስቶስ የዳዊት ልጅ ነው አይደለም? ነው። እስቲ እጅ አውጡ እንዳልል ትምህርት ቤት ይሆናል። ነው እምትሉ? ክርስቶስ የዳዊት ልጅ ነው። ኦኬ። የዳዊትስ ጌታው ነው። ጌታው ከሆነ እንዴት ልጁ ይሆናል? ተመሳሳዩን ጥያቄ መድኃኒታችን ኢየሱስ ክርስቶስ ፈሪሳውያን እንጠይቋቸው ነበር። ዳዊት ስለሚመጣው ንጉሥ ጌታ፣ ጌታዬን የእግሮች መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። ስለዚህ ክርስቶስ የማን ልጅ ነው ትላላችሁ አላችሁ። የዳዊት ልጅ እንዴ? ክርስቶስ የዳዊት ልጅ ከሆነ ለምን ጌታ ያለው መልስ አልነበራቸው። ብዙ ጊዜ ክርስቶስን ለመፈታተል ብዙ ጥያቄ ይጠይቁት ነበር። በዚህ ቀን ግን ፈሪሳውያን አፍረው ነው የሄዱት። እንደ ብዙ ጊዜ ስለ ዲናር በጠየቁትም ጊዜ ልክ እንደዛው ግብር ለማን እንስጥባሉ። ስለዚህ ጌታ ጌታዬን በእግር ከአጠገቤ ተቀመጥ አለው፣ ጠላቶችን የእግር መረገጫ እስካደርግ ድረስ ምን ማለት ነው? እግዚአብሔር የዳዊት ጌታ ለሆነው ለመሲሁ እንዲህ አለው። እግዚአብሔር አብ እግዚአብሔር ወልድ አሁን በአምላክነቱ ጌታውን ቅድም አንድ ወንድም እንደመለሰው ግን በስጋ ከዳዊት ዘር ስለመጣ ክርስቶስ የዳዊት ልጅ ይባላል። ለምሳሌ በርጦሜዎስ በርጤሜዎስ የተባለው ያ እውር ሆኖ የተወለደው ሰው መሲሁ የዳዊት ልጅ መሆኑን ስላወቀ ክርስቶስ ምን ብሎት ነበር? የዳዊት ልጅ ኢየሱስ ሆይ ማረኝ። ማርኮስ ማርቆስ 10 47 ላይ እንደምናነባ፣ ህዝቡም የሚመጣው መሲህ የዳዊት ልጅ እንደሆነ ያውቅ ነበር። ማቴዎስ 12 22 ላይ እንዲናነባል። ለዚህ ነው የዳዊት ልጅ በእግዚአብሔር ስም የሚመጣው የዳዊት ልጅ የተባረከ ነው ያሉት። የአባታችን የዳዊት መንግስት የተባረከች ናት። የትኛይቱ ናት? የዳዊት መንግስት። ዳዊት አንድ ቃል ኪዳን ተገብቶለታል። ነቢዩ ምን ብሎ ነግሮታል መጽሐፈ ሳሙኤል ካልዕ ምዕራፍ ሰባት ቁጥር አስራ ሁለት ላይ እንደምናነባው ለዳዊት እድሜ በተፈጸመ ጊዜ ከአባቶች ጋር ባንቀላፋህ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሳዋለሁ መንግስቱንም አጸናለሁ እርሱ ለስሜ ቤት ይሰራል የመንግስቱንም ዙፋን ለዘላለም አጸናለሁ ይሄ ለሰሎሞን እንደተነገረ ግልጽ ነው ከዳዊት ቀጥሎ የነገሰው ሰሎሞን እንደሆነ እናውቃለን። የአብራኩ ክፋይ ነው፣ ከወገቡ የወጣ ነው። በዳዊት ዙፋን ላይ ሰሎሞንም ተቀምጧል። ግን ለጊዜው ለሰሎሞን ቢሆንም ፍጻሜው ለመድኃኒታችን ለኢየሱስ ክርስቶስ ነው። ለምን? የሰሎሞን መንግሥት ዘላለማዊ አይደለማ። ሰሎሞን ጣዖት በማምለኩ የግብፃውያን ሴቶችን ወዶ ከእግዚአብሔር አምልኮ ፈቀቅ በማለቱ ልቡ እግዚአብሔርን በማምለክ እንደ አባቱ እንደ ዳዊት ፍጹም ስላልሆነ እግዚአብሔር መንግሥትን ለሁለት እከፍላታለሁ ብሎታል። ስለ ወዳጄ ስለ ዳዊት በአንተ ጊዜ አይደለም፣ በልጅህ በኢዮርባም ጊዜ ብሎ ለሁለት ተከፍሏል። የዳዊት መንግሥት ዘላለማዊት ናት የምትባለው በክርስቶስ ከዳዊት ዘር የተገኘው እሱ ንግስናው ዘላለማዊ መላኩ ቅዱስ ገብርኤል የገብርኤል ቤተ ክርስቲያን ነው። ለካ የአዲስ ኪዳን ሰባኪ የሚባለው ሰባኪ አዲስ እመቤታችን ድንግል ማርያምን ሲያበስራት ምንድን ነበር ያላት? ከሷ ስለሚወለደው ንጉሥ ሲነግራት ሉቃስ አንድ ሰላሳ አንድ ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አያችሁ የዳዊት ዙፋን ለምን ዘላለማዊ እንደተባለ የዳዊት መንግስት ለምን ዘላለማዊ እንደሆነ በክርስቶስ ነው። ሕዝቡ ይህንን ስላወቀ ነው የምትመጣው የአባታችን የዳዊት መንግስት የተባረከች ናት ያሉት ክርስቶስ በክብር ወደ ቤተ መቅደስ ሲገባ ስለዚህ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ ወይንም ፍጻሜ የለውም። ዋልቦ ማህለክት ለመንግስቱ የእኛ ንጉሥ ዘላለማዊ ንጉሥ በጌታ ስም የመጣ የእስራኤል ንጉስ የተባለ። ስለዚህ ንግስናው ዘላለማዊ ስለሆነ እንደ ዮሐንስ አሳሳፍ ደግሞ በጌታ ስም የሚመጣው የእስራኤል ንጉስ የተባረከ ነው ተባለ። ክርስቲያኖች ለአምላካችን ስንዘምር በቤቱ ሱም ስናከብር ደስ ይላል። ሆሳዕና እያልን በኋላ የዘንባባ ዝንጣፊው ይታደላል። ግንባራችን ላይ ስንሰራው ስናስረው፣ ቀለበት ስንሰራበት ቀለበት ይሰራል። በዘንባባ ዝንጣፍ በዓሉን ስናከብር፣ ነጭ ልብስ የአበሻ ልብስ ስንለብስ፣ እግዚአብሔርን ስናወንድስ በቤቱ ግን ክርስቲያኖች ምን አለዋት? በቤቱ አምላካችንን እያመለክ ነው። የእርሱ ሳንሆን ቀርተን ይሆን ስላባዮቹ ቅድም ጌታ አምጦልኝ ያለው ለጌታ ስለሚያስፈልጉት የሚል መልስ ሰጥቶ ነው አንድ ነገር ልንገራችሁ ሁላችንም ለጌታ እናስፈልገዋል ከዚህ ውስጥ ለአምላካችን የማያስፈልገው ሰው የለም የሁላችንን መዳን የሚፈልግ የፍቅር አምላክ አለን ክብርና ምስጋና ለእርሱ ይሁን ምናልባት ሰይጣን በመካከላችን ገብቶ ፈትኖን ለያይቶን አራርቆን ይሆናል እንጂ በክርስቶስ ደም የተዋጀን የአንዱ አባታችን ልጆችን በኛ በእኛ መካከል መከፋፈል ሊኖር አይገባም የሥጋ ሥራ ብሎታል ቅዱስ ጳውሎስ መከፋፈልን ዝሙት ብቻ ነው እኛም ይመስለን ኃጢአት ዝሙት መዳራት ጣዖት አምልኮ ብሎ መናፍቅነት ወይም መለያየት መከፋፈልም የሥጋ ሥራ ነው ብሏል ገላትያ ስለዚህ የጠፉ ወገኖቻችን የት ሄዱ ለጌታ ያስፈልጉታል እግዚአብሔር ሁሉ እንዲድን እውነትን ወደ ማወቅ ይደርስ ዘንድ የሚወድ አምላክ ነው ተብሎ በጳውሎስ አንደበት ተጽፏል። አንደኛ ጢሞቴዎስ ሁለት ሶስት ናምሉ ሁላችንም ለሞተልን ጌታ እናስፈልገዋለን። አሁንም ይፈልገናል። እነዚህ አህዮች ከታሰሩበት እስራት አህያውና ውርጫው ግልገሉ ማለት ነው፣ ከታሰሩበት እስራት ተፈተው ነው ለጌታ አገልግሎት የዋሉት። ምናልባት ሳንፈታ ይሆን? ጌታን የምናገለግለው በቤቱ አምላካችን በእኛ ሲከብር አገልግለን ስንለው በእኛ ተመስገን፣ በእኛ ላይ ክበር ስንለው ከነ ስራታችን ይሆን? እንደ ምን አይነት ኃጢአት አስሮናል ሰው አያውቀውም? የኔ ኃጢአት ለእናንተ የታወቀ አይደለም። እኔን ያሰረኝ ኃጢአት ምንድን ምንድነ ያሰረን ኃጢአት ድል ያደረገን ያልተፈታንበት ኃጢአት አለ። እስቲ ይባካችሁን ዛሬ ለአባቶቻችን ተናዘን በተሰጣቸው የሥልጣን ክህነት እንደ ኦርቶዶክሳዊት ቤተ ክርስቲያን ሥርዓት የኀጢአት ፍትሐትን አግኝተን እንሄድ። በኋላ ፍትሐት ይፈታሉ። በህማማት ለሚሞቱ ሰዎች ተብሎ የሞቱ ሳንዴ ሞተዋል። የሞተው ከኀጢአቱ ጸድቋል ይላል ቃሉ። እኛ ኀጢአት የምንሠራው የሞተ ሰው በመቃብር ኀጢአት አይሠራም። ፍታት መፍታታችን ስለ ቅዱሳን ህብረት ኦርቶዶክሳዊት ቤተ ክርስቲያናችን ያላትን ቦታ ያመለክታል። በዚህ አጋጣሚ ፍታቱ አያስፈልግም ማለቴ አይደለም። አባቶቻችን ሙታን ይስሉ በእንተ ሕያዋን፣ ሕያዋን ይስሉ በእንተ ሙታን ይላሉ። በሰማያት በአጸደ ነፍስ ያሉ ነፍሳት ስለ እኛ እንደሚለምኑ እናምናለን። እኛም በምድር ሁነት ስለ እነሱ እንለምናለን። ቤተ ክርስቲያን ምድራዊት ብቻ ሳትሆን አሁን በእንጨት በብረት ተሰርታ ምድራዊ መስላ ብትታይም በባህሪዋ ግን ሰማያዊት ናት። ታዲያ ከነ ስራታችን ወደ ቤታችን እንዳንመለስ አህዮቹ እንኳን ተፈትተዋል፣ ለጌታ አገልግሎት የዋሉት። ታዲያ ምንድነው ያሰረን? ኃጢአት ሁሌ ድል ያደረገን ያላሸነፍነው ኃጢአት አለ። በዝሙት አሁንም አሁንም የሚወድቅ ሰው አለ። በቃ እሱን ይተው በዚህ በአብይ ጾም ድል አደርገዋለሁ ብላችሁ ከጾማችሁ ጋር የቤት ስራ አድርጋችሁ ወስዳችሁ የታገላችሁት ኃጢአታል ነው። በልምድ ነው የጾም ነው የጾም እኮ ዋና ዓላማ ለእኛ የኃጢአት ድል መስጠት ማለት ወደ እግዚአብሔር እየቀረብን ከኃጢአት ተለይተን እግዚአብሔርን ለተወሰነ ጊዜ እንድናመልክ ለተወሰነ ጊዜ አይደለ፣ ከጾሙ በኋላ ባገኘነው የኃጢአት ድል እንድንቀጥል አንዳንድ ሰው በዚህ ባብይ ጾም ሰው አላማም ይጹም አፍ ብሏል። ቅዱስ ያሬድ ይላል። ሲፈሰግ ግን አንደኛ የሰውን ስም ዘልጣኝ እሱ ነው። እኔ አንድ ሰው አቅ ነበር ባብይ ጾም በተአምር ጠጅ አይጠጣም። ለምን ስለው አይ ዳንኤል የተባለው ነቢይ ወደ አፌ ጠጅ አልገባም። ጠጅ ቢጠጣ ና እንዴ በሰ ጾም አለው ማለት ሳይሆን የዚህ ሰውዬን ነገር ነው ምነግራቸው እና ሀምሳዋን ቀን ይቆጥራታል። ሰውን ነው ሊደርስልህ ነው እንል። አዎ ሲፈሰግ ደግሞ እንኳን ጾመን ልጓውን ፈታላችሁ ይላል። ተደጉመን ነበር እንደ ክርስቲያኖች። ለምንድን ነው በደስታ ያል ጾም ነው? ለምን መታሰራን ነው? ጾሙ እግዚአብሔር እንዲከብርበት፣ ለምን ደስተኞች አሉ። እና የዚህ ሰውዬ ታሪክ ልጨርስላችሁ። ጠጅ አይጠጣም ባብይ ጾሙ ለምን ቅድም በነገርኳችሁ ምክንያት ዳንኤል ማር እራፊን እንጀራ ወደ አፍ ያልገባም ጠጅም አልጠጣውም ስላለ ጠጅ አልጠጣም ብሎ ጥሩ ነው። የፋሲካ ቀን ግን አንደኛው የሚሰክረው እሱ ነው። ይሄ እግዚአብሔርን ያስደስተን። በአንድ የኃጢአት አይነት ታስረን ቆይተን ከተፈታን በኋላ በዛው በመቀጠል አምላካችንን ልናከብር ይገባ። ያ የምስጋና ንጉሥ በእኛ ሕይወት እስኪነክስ ድረስ አሁን እንታገል ከያዕቆብ ጋር ካልባረከኝ አልለቅህም እንበል።